በማዕከላዊቷ የሶማሊያ ቤሌድዊን ከተማ አውሮፕላን ጣቢያ መግቢያ ላይ የደረሰ ጥቃት ሁለት የአፍሪካ ህብረት ወታደሮችን ጨምሮ ቢያንስ ስድስት ሰዎች መቁሰላቸውን የሞተ ግን እንደሌለ ዛሬ ሰኞ ከፖሊስ የተገኘ መረጃ አመልክቷል። የበሌድዊን ከተማ ፖሊስ ኮሚሽነር ኮሎኔል አሊ ዳብ አብዲ ለቪኦኤ በሰጡት ቃለ ምልልስ የደህንነት ጥበቃ ጓዶች ወደ አየር ማረፊያ የሚያመሩ ተሽከርካሪዎችን በሚፈተሹበት ወቅት ከላፕቶፕ ኮምፒውተር ጋር የተያያዘ ቦምብ ፈንድቶ ነው አራቱን ሶማሌዎችና ሁለቱን የጅቡቲ ዜግነት ያላቸውን የአፍሪካ ሕብረት ወታደሮች ያቆሰለው ብለዋል። ከፍንዳታው በኋላ የመንገደኞቹን ደህንነት ለማረጋገጥ በተካሄደ ፍተሻ በሕይወት ላይ የደረሰ ጉዳት እንደሌለ መረጋገጡንና እንደ እድል ሆኖም አንድ ያልፈነዳ ቦምብ ከሌላ ኮምፒውተር ጋር መገኘቱን ኮሎኔል አብዲ ለቪኦኤ ጨምረው ገልጠዋል። ከዛሬው ፍንዳታ ጋር በተያያዘ በተካሄደው ኦፕሬሽን አንዳንድ ተጠርጣሪዎች በቁጥጥር ስር መዋላቸውንም ኮሎኔሉ አልሸሸጉም። እስካሁን ለዚህ ጥቃት ኃላፊነት የወሰደ ወገን የለም።